ባለፈው ሳምንት ዘኢኮኖሚስት አዲስ አበባ ባካሄደው ጉባኤ ላይ የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂኒየር አዜብ አስናቀ መንግስት ለበርካታ ዓመታት በድጎማ ሲያቀርበው የቆየው የኤሌክትሪክ ኃይል ታሪፍ በጣም ዝቅተኛ እንደነበር መጥቀሳቸው ተገልጿል። በአሁኑ ወቅት የኤሌክትሪክ ኃይል አምርተው ለመንግስት ለመሸጥ ፍላጎት ካላቸው ኩባንያዎች ጋር ስምምነት ላይ ለመድረስም የታሪፍ ዝቅተኛነት የድርድር አቅሙን እንዳዳከመበት በማስረዳት የአገልግሎቱ ክፍያ 50 በመቶና ከዚያም በላይ ሊደርስ የሚችል ጭማሪ እንደሚደረግ መግለጻቸውን ከሀገር ውስጥ ጋዜጣ ተዘግቧል። ይህን ተከትሎ ፋብሪካዎች ተቃውሟቸውን ማሰማታቸውን ዘገባው ጠቅሷል። የኢትዮጵያ ኤሌክትሪክ ኃይል የውጭ ሕዝብ ግንኙነት ዳይሬክተር አቶ ምስክር ነጋሽ በበኩላቸው መታወቅ ያለበት ምንም አይነት የታሪፍ ጭማሪ አላደረግንም፣ ነገር ግን የታሪፍ ጥናት አለ ጥናት መካሄዱን ነው እንጂ የታሪፍ ጭማሪ ይሄ ነው የሚባል ነገር እስካሁን ያደረግነው ነገር የለም አንድ ይሄ ነው ሁለተኛ መስመር ያለበት ልማታዊና ዲሞክራሲያዊ መንግስታችን የኤሌክትሪክ ሀይል ለሁሉም ዘርፎች አገልግሎት የሚሰጥ በመሆኑ እና በተለይ ለሰው ልጆች ደግሞ ለሁለንተናዊ እንቅስቃሴ ተኪ የሌለው አዎንታዊ ሚና የሚጫወት ስለሆነ የሀገራችን ፈጣን የኢኮኖሚና የማህበራዊ እድገትም ደግሞ በኤሌክትሪክ ሀይል የሚንቀሳቀስ እንደመሆኑ መጠን ቢያንስ ቢያንስ ዝቅተኛ የህብረተሰብ ክፍል ይጠቀምበት በሚችል መንገድ ነው መንግስት ልማቱን ተጠቃሚ እያደረገ ያለው እና ከዚህ አንጻር የታሪፍ ማሻሻያ አልተደረገም። ነገር ግን የታሪፍ ማሻሻያ እንዲደረግ በሚመለከታቸው አካላት እየተጠና ነው ያለው። ጥናቱ ሲያልቅም በቀጣይ ይፋ ይደረጋል። ይፋም ሲደረግ መሰመር ያለበት አንደኛ አገራችን በዚህ በኤነርጂ ዘርፍ ከሀምሳ ሺ ሜጋዋት ሊለማ የሚችል ምቅ ሀብት ያላት መሆኑን ከምድር እንፋሎት ከአነት ሶስት ሚሊየን ሜጋዋት ያላነሰ ሊለማ የሚችል ምቅ ሀብት ያለን መሆኑን ከምድር እንፋሎት ከአስር ሺ ሜጋዋት በላይ ሊለማ የሚችል ትምቃፍት ያለን መሆኑን ከፀሐይ ብርሃንም ከዚህ ያልተናነሰ ያለን መሆኑን የእነዚህ ድምር አጠቃላይ አረንጓዴ የኃይል ልማትና አካባቢ ተክሉ ጋዞች ነፃ የሆነ ነው እና ይህንን ሀብት ደረጃ በደረጃ እያለማን ስንሄድ ለሀገራችን የሚተርፈውን ለውጭ ሀገር ወይም ለጎረቤት ሀገራት በተለይ ለሳብ አፍሪካ ሀገራት በተፈጠ ዋጋ ነው የኤሌክትሪክ የምናቀርበው። ምክንያቱም ከኛ የሌለውን ከነሱ እናገኛለን፣ ከነሱ የሌለውን ከኛ ያገኛሉ። ስለዚህ አንደኛ መጀመሪያ የሀገራችን የኢኮኖሚና የማህበራዊ እድገት የወለደው ከፍተኛ የሆነ የኤሌክትሪክ ፍላጎት አለ። ይህንን የኤሌክትሪክ ፍላጎት ለአምራች ኢንዱስትሪውም ለአገልግሎት ሰጪ ኢንዱስትሪውም ለአጠቃላይ ለሀገራችን ህዝቦች ፍትሃዊ በሆነ መንገድና በተለይ የሀገራችን የዝቅተኛ የኢኮኖሚ አቅም ያላቸውን ዜጎች ከልማቱ ፍትሃዊ ተጠቃሚ እንዲሆን አድርጎ ነው ልማታዊና ዲሞክራሲያዊ መንግስታችን አስልቶ እየሰራ ያለው። ቀጣይ የሚሻሻለው ታሪፍም አጠቃላይ እየተጋነነ ሊሆን እንደማይችል መገመት ይቻላል። ታሪፍ በመጨመር ታሪፍ በመቆለል የሚሰራ ስራ አይኖርም። ለቀጣይም እና ከአሁን በፊት ያለው ታሪፍ እንዳለነ ያለው የመንግስታችን አላማ የህዝቡን ፍትሃዊ ተጠቃሚነት በማረጋገጥ ዝቅተኛ ገቢና የኢኮኖሚ አቅም ያላቸውን ዜጎችም ከግምት አስገብቶ የሚሰራ ነው ያሉት አቶ ምስክር ነጋሽ፣ በመገናኛ ብዙሃን የወጣው ዘገባም የተሳሳተ ነው ብለዋል። በመሰረቱ ሪፖርተር ሰሞኑን በወጣው ጋዜጣ ላይ ከተቋማችን ዋና ስራ አስፈጻሚ ከኢንጂነር አዜብ ተነጋግረናል። ኢንጂነር አዜብ እንደሚሉትም የተሳሳተ ዘገባ ነው፣ ሊታረም ይገባል ነው የሚሉት። ሊታረም ይገባል። ይህ ታሪፍ ለብዙ ጊዜ የቆየ ታሪፍ ነው። ነገር ግን ይጸናል። ጥናቱ በሚመለከታቸው የመንግስት አካላት እየተጸና ነው ነው ያልሁት እንጂ ይሄ ነው የተሻሻለው ታሪፍ ፍ ብዬ አላልኩም ነው ያሉት። ይህንንም በራሱ በሪፖርተር ጋዜጣ ይህን እውነታ እንዲያስተባብል በቀጣይ እትሙ ልከንለታል። እና የሚታወቀውና ሀቁ ነገር አንደኛ፣ ከአሁን በፊት ያለው ታሪፍ ምንም የተለወጠ ነገር የለም። አንደኛው ይሄ ነው። ሁለተኛ፣ በቀጣይም ታሪፉ እየተጸና ቢሆኑም የመንግስታችን አቋምና አላማ በተለይ ዝቅተኛ የኢኮኖሚ አቅም ያላቸው የሀገሪቱ ዜጎች ያለው ልማት ፍትሀዊ ተጠቃሚ እንዲሆኑ አልሞ የሚሰራና የሚያስችል ነው። ሁለተኛ ኢንቨስትመንት ለመሳብ እንዲቻል ታሪፋችን ኢንቨስትመንት ሊስብ የሚችል መሆን እንዳለበት ነው አልሞ የሚሰራው። በዚህ ግንዛቤ ተወስዶልን ሀቁ እና እውነቱ ይህ መሆኑን ለመግለጽ ወዳል። በሀገሪቱ ስለሚታየው ከፍተኛ የኤሌክትሪክ መቆራረጥና የማህበረሰቡን ስሞታ በተመለከተ ደግሞ ከኢትዮጵያ ኤሌክትሪክ አገልግሎት ማብራሪያ እንድንጠይቅ ነገር ይኖረውናል። ሆኖም ግን ያደረግነው ጥረት ለጊዜው ለዛሬ አልተሳካም።